ሐኪሞን ይጠይቁ በኢቦላ ወረርሽኝ ዙሪያ እያቀረበ ባለው ዝግጅት በምሽቱ የህክምና ባለሙያዎች ለበሽታው የመጋለጥ እጣ የጋረጠውን የተወሳሰበ ችግር ጨምሮ የወረርሽኙን የተለያዩ ገጽታዎች ይመለከታል። የውስጥ ደዌ የህክምና ባለሙያው ዶክተር አሸናፊ ዋቅቶላ በቅርቡም በርዕሱ ዙሪያ ትኩረት ያደረገውን ሁለተኛውን ጽሁፋቸውን በተለያዩ የኢትዮጵያውያን ድረገጾች እና የህክምና መወያያ መድረኮች አማካኝነት በማሰራጨት ለንባብ ያበቁ ናቸው። በዚሁ መነሻነት ዶክተር አሸናፊን ያወያያቸው የፕሮግራሙ አዘጋጅ አሉላ ከበደ ሳምንት በቀደመ ቃለ ምልልሱ እልባት ካደረገበት ይጀምራል። ዶክተር አሸናፊ ለዚህ ቫይረስ በዋና ተጋላጭነት የመጀመሪያው ረድፍ ላይ የሚገኙት ለቫይረሱ ለተጋለጡ ሰዎች የሕክምና እርዳታ የሚሰጡ ወገኖች መሆናቸው ታይቷልና እዚህም የሰለጠነ የሕክምና አሰራር ባለበት በቂ መከላከያ በሚደረግበት ሰዎች ተጋልጠው እየታዩ ነው። በተለይ ደግሞ ወረርሽኙ በስፋት በታየባቸውና የህክምና መዋቅሩም በአንጻሩ በተዳከመበት አካባቢ ምን ያህል አደገኛ ሊሆን እንደሚችል ማሳያ ነውና የህክምና ባለሙያዎች ለዚህ የመጋለጣቸው ስጋት የህክምናውንም ሂደት የበለጠ እንዳያወሳስበው ያሰጋል። በተለይ ደግሞ የጤና መዋቅሮቹ ደከም ያሉባቸው አካባቢዎች ይችላል። እዚህ ላይ ምን ይላሉ? ይሄ ትክክለኛ ጥያቄ ነው። በምዕራብ አፍሪካ ወረርሽኝ እንደገለጽከው የህክምና ባለሙያዎች በበሽታው የተያዙት ቁጥር እና በሱም ምክንያት የሞቱት እጅግ ከፍተኛ ነው። እንግዲህ ከሁለት መቶ በላይ ሞተዋል እና ያ በተለይም የህክምና አውታሮቹ ባልተጠናከሩበት ቦታ ለአንዱ ሐኪም የሚደርሰው የህዝብ ብዛት ማለት የሚሸፍነው እጅግ ከፍተኛ ስለሆነ ቁጥሩ የእያንዳንዱ ሰው በዚህ ህይወት ማለፍ ትልቅ ጉዳት ያመጣል ለየሀገሮቹ እና ያሳስባል። እንግዲህ ሁሉ ደሀ ሀገር ሲባል እኩል አይደለም። አንዳንዶች የተሻለ ይሆናሉ። ግን ያ ከባድ ሁኔታ ነው። እዚህም ቢሆን እንኳን የተጠናከሩትም አገሮች ቀላል አይደለም። የህክምና አውታሩም ባያናገውም እንደ ምዕራብ አፍሪካ ያለው ሁኔታ ህክምና አውታሩም ሁሉ ሆን ያናገዋል። ምክንያቱም ሌሎቹም በሽታዎች እኮ አሉ። አሁን ማላሪያ አለ፣ ሌሎቹ ጥቅማጥም ትሮች አሉ። ለነ ሁሉ ማን ነው ህክምናውን የሚሰጠው? እና ከባድ ነው። ለዚህ ነው ትኩረት መደረግ ያለበት እና አሁን የጨመረ ቢሆንም ህክምና ምላሹ ሬስፖንሱ ችግሩንሽ የዓለም አቀፍ ምላሹ የጀመረው እጅግ በጣም ዘጊቶ ስለሆነ አሁንም ስጋቱ አለ። እንዴት ነው እንቆጣጠረው፣ እንችላለን ወይ በአጭር ጊዜ የሚለው ጥያቄ። ዶክተር አሸናፊ እስኪ ወደ መሰረታዊው ጉዳዮች እንመለስ። ደግሞ የበሽታውን ምልክቶች አስመልክቶ ሰዎች ጥንቃቄ እንዲያደርጉ ለህመሙ የተጋለጡ ሰዎችም አውቀው ቤተሰባቸውን፣ የአካባቢያቸውን ሰው ለአደጋው እንዳያጋልጡ የህመሙን ምልክት እንዲረዱ ብዙ ይነገራል። እርስዎም በዚህ ቀደም ብለን በጠቀስ ነው ሁለተኛ ጽሁፎ ላይ የበሽታው መገለጫዎች ከቀድሞ ወረርሽኞች ጋር ሲወዳደሩ በሚል ርዕስ ተመሳሳይነት እንዳላቸው ደም አፍሳሽነቱ ዋናውን ምልክት ይጠቅሱና ሌሎች ዝርዝሮችን ያነሳሉ። በዋናነት በብዙዎች የሚጠቀሰው ትኩሳት ሰማኒያ ሰባት ነጥብ አንድ በመቶ መሆኑን ይዘረዝራሉ። እስኪ ያስታውሱ ለአድማጮቻችን የትኞቹ የህመም ምልክቶች በእርግጥ ከኤቦላ ጋር እንዲጠበቁ ይታሰባል፣ በሌሎች በሽታ አይነቶችም የሚታዩ ምልክቶች እንደመሆናቸው። ያው ይሄ እጅግ በጣም ጥሩ ጥያቄ ነው እንግዲህ የኤቦላ ቫይረስ በሽታን በምንመለከትበት ጊዜ የመጀመሪያው ጥቂት ቀናት ውስጥ የሚታዩ ምልክቶች ከሌሎቹ አጣዳፊ በሽታ አኪት ነስ እስከምንላቸው እንደ ትኩሳ፣ እንደ ወባ፣ እንደ ሳምባ ምች፣ እንደ ታይፈስ ምናምን ላይለይ ይችላል። ዋና ዋናዎቹም እንዳልከው ምልክቶቹ ትኩሳት ምልክቶቹ ትኩሳት፣ ምግብ ማስጠላት ተቅማጥ፣ ድካም ደግሞ ፈቴግ የምንለው በጣም ከፍተኛ ድካም፣ እነኚህ እነኚህ ናቸው። እነኚ እነኚ ሁሉ እኮ በቤቱ ወረርሽኞች የታዩ ናቸው። ትንሽ ይሄ ደም አፍሳሽነቱ ብዙም አልታየም ነው የሚባለው። በአሁኑ ጊዜ በቫይረሱ እኮ የተለየ ነገር የለም። ቫይረሱ አልተለወጠም። አሁን ይህ ሁሉ ከየበሽታዎች ምልክቶችም አልተለወጠም። የተለወጠው ነገር ምንድን ነው? ከዛች ከትንሽ መንደሮች እንግዲህ ኮቴሪያል አካባቢ ካሉ መንደሮችና ጫካዎች ውስጥ ካለው ነገር ሁኔታ ተቀይሮ አሁን ከተሞች ውስጥ መግባት፣ ብዙ ሰው ማያዝ፣ ድንበር ዘለ ለሆኑ ብዙ አገሮችን እንደዚህ ማድረግ፣ ያ ነው መለየቱን የበሽታው ዋና ዋና ምልክቶች አልተለዩም። ሰው የቫይረሱም ነገር ምንም ይሄን ያህል የተለወጠ ነገር ጠባይም አላሳየም። ዶክተር አሸናፊ ለቫይረሱ የመጋለጥ እድል በሚኖርበት ሰዎች ቀላል ጥንቃቄዎችን ማድረግ በንክኪ እንደሚተላለፍ በዋናነት የተገለጸውን ቀደም ሲልም የተወያየንበትን መነሻ እናድርግና ሰዎች ሊያደርጉ የሚችሏቸውን ጥንቃቄዎች በዚህ ጽሁፎም ያነሳሉ፣ ጸረ ብክለት ጨረሮችን ይጠቅሳሉ፣ ሰዎች ማግኘት የሚችሏቸው እስኪ እንመልከት። አዎ በጣም በጣም ጥሩ ጥያቄ ነው። አሁን ምንድን ነው ይህንን በሚመለከት ቫይረሱ እና ያ ሰውነት ውስጥ እና ሰውነት ፈሳሾች ውስጥ ይኖራል እንግዲህ ሰውነት በሕመሙ የተያዘ ወይም የተጠረጠረ ሰው የሰውነት ፈሳሾች የሚባሉትን ቦዲ ፍሉት አለመንካት ነው መጀመሪያው ነው። ቱከት ይሁን ሽንት ይሁን ላብ ይሁን መራቅ ይሁን ማን ናቸውም እንግዲህ ይሄ ነገር ትን ብሎ እስከ ግብረ ስጋ ግንኙነት ድረስ የዳነ ሰዎች እስከ ዘጠና ቀን አታድርጉ ይባላል። ብዙ ነገር ነው። አሁን እንግዲህ ከእጅ መታጠብ ጀምሮ እንግዲህ ንጽህና እና ጥንቃቄ ከፍተኛ ነው። እንደዛ ነው እና በሁለት ሺህ አካባቢ ነው ዩጋንዳ በተደረገው ጥናት በነበረው ወረርሽን አካባቢ በተደረገው ጥናት ብሊች ነው የተጠቀሙ። ያንን የማግለያውን ቦታ ጸረ ተህዋስ ፈሳሽ ለልማድ በረኪና የምንለው አይነት በዜሮ ፖይንት ፋይቭ ፐርሰንት በሱ ተጠቅመው እነ ብዙ ያደረጉት ግን ሌሎችም ሌሎችም ነገሮች አሉ እዛ ላይ የተጠቀሱ። እንግዲህ ይሄ ሁሉ ይጠቅማል። ማጽዳት፣ ማጠብ እጅን ጨምሮ ምትን ማለት ብቻ ለመጠን አለመንካት ነው። እና ይሄ እንግዲህ ምንድን ነው ቫይረሱ የተለያዩ ጥናቶች ናቸው። አንዳንድ ጊዜ የጥናቶቹ አይነት ሊያሳስብ ይችላል። ብቻ ከሰውነት ውጭ ብዙ ሰዓት ሊቆይ እንደሚችል ቢያንስ ማሰብ ያስፈልጋል። በቀዝቀዝ ያለ ቦታ እና ጨለምለም ያለ ቦታ ደግሞ ለቀናት ሊቆይ ይችላል እንግዲህ ክብራት እና ክብራን አድማጮች በርዕሰ ጉዳዩ ላይ የጀምር ነው ተከታታይ ውይይት ይቀጥላል። ተከታዩን በመጪ ሳምንት እናቀርባለን። ለአሁኑ ግን እንግዲ አይን ዶክተር አሸናፊ ወቅቶሏን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።